The Voice of America ከግብፅና ከሱዳን ጋር የተካሄደውና ሌሊት ዘጠኝ ሰዓት ላይ የተጠናቀቀው የሦስትዮሽ ውይይት ውጤት ማስገኘቱን ኢትዮጵያ አስታውቃለች። የሦስቱ ሀገሮች ሳይንቲስቶች የህዳሴውን ግድብ አሞላል በጋራ እንዲያጠኑ ከመግባባት ተደርሷል። ሌሎች ስምምነቶች ደግሞ በማሳያነት ተጠቅሰዋል። በዚህም ላይ እስክንድር ፍሬው ተከታዩን ዘገባ ልኳል። የኢትዮጵያ የግብፅና የሱዳን የውጭ ጉዳይ እንደዚሁም የውሃ ሀብት ሚኒስትሮች በህዳሴው ግድብ ላይ ለመነጋገር በአዲስ አበባ የተሰባሰቡት በትናንትና እለት ነው። እኩለ ቀን ላይ የተጀመረው ስብሰባ እስከ ሌሊት ዘጠኝ ሰዓት መቀጠሉም ተጠቅሷል። የትናንቱ ስብሰባ ሶስቱ አገራት በተለይም የኢትዮጵያና ግብፅ ወደ ውይይት መመለሳቸውን በድጋሜ ያረጋገጠ ነው። ይህ ብቻ ግን አይደለም። ውጤትም ተገኝቶበታል፣ ይላሉ የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ። ሚኒስትሩ በተለይ ለአሜሪካ ድምፅ እንዳሉት ሚኒስትሩ በተለይ ለአሜሪካ ድምፅ እንዳሉት ግብፅ በህዳሴው ግድብ አሞላል ላይ ያላት አቋም መለሳለሱና ጉዳዩም በጋራ እንዲጠና መስማማቷ ከተገኙት ውጤቶች አንዱ ነው። የግድቡ አሞላል እና ኦፕሬሽን በአሞላሉ ጊዜ ያለው ኦፕሬሽን ሩልስ ላይ በማተኮር መሪዎችን በሰጡት አቅጣጫ መሰረት እዛ ላይ በማተኮር ከሶስቱም ሀገሮች አምስት አምስት ሳይንቲስቶች ስለዚህ ጉዳይ የሚያውቁ ሞዴል መስራት የሚችሉ ነገሩን በጥልቀት መረዳት የሚችሉ ተዋተው በጋራ አገሮቹ ያላቸውን ሁሉም ሀገር ሰርቷል፣ እኛም ሰርተናል። የሰራነውን በመሰረቱ ነግረናቸዋል። እንዴት እንደምንሞላ ያውቃሉ። በእኛ ጥናትና ዲዛይን መሰረት ያ ለእኛ ገዢ ነው። ነገር ግን የተለየ እንግዲህ ዋናው የጥናቱም ሰፊውም ጥናት ሊያ የሚችለው የተለዩ አማራጭ ሀሳቦች የተሻሉ አማራጭ ሀሳቦች በአሞላሉ ላይ ሊመጡ ከቻሉ እነሱን ለመያዝ ነው፣ ኮንሲደር ለማድረግ ነው። የአሞላሉ ሁኔታ በተመለከተ ግብፅ የግድቡን አሞላል በተመለከተ የሚደረግ ጥናት በሌላ ሶስተኛ አካል እንዲካሄድ ስትጠይቅ ቆይታለች። የትናንቱ ስምምነት ግን ከእንደዚህ አይነቱ አቋም ወጣ ያለና ወደ ትክክለኛው መስመር የተገባበት ነው ብለዋል ሚኒስትሩ። ሚኒስትሩ እንዳሉት ሶስቱ አገራት የሚያቋቁሙት የአጥኚዎች ቡድን የደረሰበትን ድምዳሜ በሶስት ወራት ውስጥ ያቀርባል። በሕዳሴው ግድብ ላይ የተጽዕኖ ጥናት የሚያካሂድ ቢአርኤል የተባለ የፈረንሳይ ኩባንያ በሦስቱ አገራት መቀጠሩና ስራውንም እያከናወነ እንደሚገኝ ይታወቃል። የዚህ ኩባንያ ስራ ግን ሰፊና አዲስ ከሚቋቋመው የአጥኚዎች ቡድን የተለየ መሆኑን ሚኒስትሩ ጠቁመዋል። ያኛው አሞላሌም አንዱ አካል ቢሆን ኖስ ክፍል ቢሆንም ብዙ ነገሮች ነው፣ ሰፊ ነገሮች ነው። ያንን እስኪያጠና ጊዜ እንደሚወስድ ሁሉም ሰው ይገምታል። ለመስማማትም ረጅም ጊዜ ስለፈጀ ጥናቱ ደግሞ መጥቶ ጥናቱ እየተገመገመ በተለያዩ ደረጃዎች ውጤቱም ተገምግሞ ሁሉም ነገሮች ሲስማሙበት ነው የሚቀበሉት። ያ ረጅም ጊዜ ይፈጃል። ይሄኛው ግን ሳይንስ ነው፣ ሳይንስ ድሪቭን ነው ሞዴል ነው የሚሰራው። ቁልጭ ያለ መፍትሄ ሀሳቦች ነው የሚያመጣው። የተለያዩ መፍትሄ ሀሳቦች ከዛ ውስጥ ለመምረጥ ያስችልን። ይሄ ቢሆን ይህንን ችግር ያመጣል። በውሃው ላይ ብቻ በማተኮር ማህበራዊና አካባቢ የመሳሰሉት ውስጥ ከተገባ ረጅም ጊዜ ይፈጃል፣ ዳታውን ራሱን ለመሰብሰብ። ስለዚህ በፍጥነት የሚመጣ በምን ያህል ጊዜ እንዲያጠኑ ነው። ለምሳሌ መመሪያ የምሰጧቸው ሶስት ወር፣ አዎ ኦገስት ፊፍቲን ድረስ ውጤት እንዲያመጡ ነው የተቀመጠው ትናንት ከስምምነት የተደረሰበት ሌላ ነጥብ ይኸው የፈረንሳይ አማካሪ ቡድን ከአራት ወራት በፊት አቅርቦት የነበረው የመነሻ ሪፖርት ጉዳይ ነው። ኢትዮጵያና ሱዳን በሪፖርቱ ላይ አስተያየት እንዲቀርብና ማሻሻያ እንዲደረግ ሲጠይቁ ቆይተዋል። ይሄም ቀደም ሲል ሦስቱ ሀገራት ከመግባባት ከደረሱበት የጥናቱ አካሄድ ጋር የሚሄድ መሆኑን ነው ሲጠቁሙ የቆዩት። ግብጽ በበኩሏ ሪፖርቱ ያለማሻሻያ እንዲጸድቅ ስትጠይቅ ቆይታለች። የሦስቱ ሀገራት ውይይት ባለፈው ሚያዝያ እስከቀጠለበት ድረስ ለአራት ወራት ተቋርጦ የቆየው በዚሁ ርዕስ ምክንያት በተፈጠረ አለመግባባት መሆኑ ይታወሳል። ዶክተር ኢንጂነር ስለሺ በቀለ እንደሚሉት ግን በትናንትና ውይይት በዚህ ርዕስ ላይ ከመግባባት ላይ ተደርሷል። ሶስቱም ሀገራት በአማካሪ ድርጅቱ የመነሻ ሪፖርት ላይ ያላቸውን ጥያቄ እንዲያቀርቡ ከስምምነት ተደርሷል ነው ያሉት ሶስቱም ሀገሮች በተለየ ሁኔታ በአንድ ደብዳቤ ነገር ግን ደግሞ የየራሳቸውን ጥያቄዎች ይላኩ ለአማካሪ ድርጅቱ እድል ይሰጠው መልስ ለመስጠት ጥያቄዎቹ እርስ በርሳቸው የሚጣረሱም ሊሆን ይችላሉ ሱ ምንም አይደለም መልስ ይስጥ ማብራሪያ ይስጥበት ያሰበውን ነገር በፕሬዘንቴሽን መልክ ያቅረበለን ራሱ ወስኖ ራሱ ምላሽ ይስጥበት እያንዳንዳችን በጣም ቫሊድ የሆኑ ጥያቄዎች ስለሆኑ የእነኛ ላይ መልስ ስጥ የሚል ይዘን ነው እንግዲህ በጋራ የጋራ ደብዳቤ ለኮንሰልታንቱ እንዲላክ፣ ነገር ግን አንዱ የአንዱ ውስጥ ጣልቃ ሳይገባ ጥያቄዎቹ ይተላለፉ። እነኚህ ጥያቄዎች ከተላለፉ በኋላ በጁን 18ቱ 19 አሁን በሰኔ ውስጥ ምላሹን ይዞ እንዲቀርብ የጋራ ስምምነት አድርገናል ማለት ነው። የሶስቱ አገራት ሚኒስትሮች የሶስትዮሽ የመሰረተ ልማት ፈንድ ለማቋቋም መስማማታቸውም ተገልጿል። የሶስቱ አገራት መሪዎች በአመት ሁለት ጊዜ እንዲገናኙ ከመግባባት ላይ መደረሱም ተመልክቷል። እናም በአጠቃላይ በአራት ጉዳዮች ላይ ከስምምነት መደረሱ ነው የተጠቀሰው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም እንዳሉት ደግሞ ስምምነቶቹ ለኢትዮጵያ ብሔራዊ ጥቅም ወሳኝ ናቸው። የመጣንበት ርቀት ብዙ ነው። ብዙ ርቀት መጥተናል። መነጋገር ችለናል ላንግባባ እንችላለን ላለመስማማት እየተስማማን ግን መነጋገር እንችላለን አሁን የኢትዮጵያ የውጭ ጉዳይ ሚኒስትሮች የግብጽ የውጭ ጉዳይ ሚኒስትር የሱዳናቻቸው የውሃ ሀብት ሚኒስትሮች ኤክስፐርቶች ይነጋገራሉ አዲስ አበባ ይነጋገራሉ ካይሮ ይነጋገራሉ ካርቱም ይነጋገራሉ ላይስማሙ ይችላሉ። ግን በሰለጠነ መንገድ ይነጋገራሉ የሚስማሙባቸው ጊዜዎች አሉ ትናንት አዲስ አበባ ላይ የተደረሰው ስምምነት የዚህ አንደኛው ማሳያ ሊሆን ይችላል ስለዚህ ምንድነው ረዥም ጊዜ ወሰደው ለሚለው አንደኛው ያለፈ የጥርጣሬ ታሪካችን አንደኛው ነው። ሁለተኛ ውሃን በመሰለ ፖለቲካ ውስጥ የሚካሄድ ድርድር አልጋ ባልጋ አይደለም። ብዙ ጉዳዮች ይነሳሉ፣ ይወድቃሉ። ሰጥቶ ለመቀበል እግር መጎተት ይኖራል። ስለዚህ እነዚህ ናቸው ሁለቱ ምክንያቶች ሊባል የሚችል ውይይቱና ድርድሩ ከዚህ በኋላም እንደሚቀጥልም ቃል አቀባዩ ጠቅሰዋል። ሲደመር ሲቀነስ እንግዲህ የኢትዮጵያን ብሔራዊ ጥቅም ያስጠበቀ ውጤት ተገኝቷል። ይህ ማለት ግን የትላንትና ውጤት በቃ አለቀ፣ ከሕዳሴ ግድብ ጋር በተያያዘ ያሉ ልዩነቶች እስከ ወዲያኛው ተሰጥተዋል፣ ከዚህ በኋላ ችግር አይኖርም ማለት አይደለም። ትላንት የተስማማንባቸው ጉዳዮች ራሳቸው ከዚህ በኋላም የሚያነጋግሩ ናቸው። እንዴት እንሄድበት፣ ምን እናድርግ በሚሉ ጉዳዮች ላይ ቀጣይ ውይይት ይኖረናል። ትልቁ ነገር የሱዳኑ የውሃ ሀብት ሚኒስትር ሙታዝ ሙሳ እንዳሉት ለአስጨራሽ ውይይት ነው የተካሄደው ትልቁ ስኬት የሶስተኛ ወገን ወይም አካል የውጭ ጣልቃ ገብነት ሳይኖር በጋራ ጉዳዮችን መፍታት እንደሚችሉ ሶስቱም ሀገሮች ከመግባባት የደረሱበት ለሌላው የዓለም አቀፍ ማህበረሰብም ልምድ የተሰጠበት መድረክ ተደርጎ የሚወሰድ ይሆናል። በትናንትናው የሶስትዮሽ ውይይት ላይ የተሳተፈውን የግብፅ የልዑካን ቡድን የመሩት የውጭ ጉዳይ ሚኒስትር ሰምሃ ሽኩሪ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው መወያየታቸውም ተገልጿል። ይህንኑ ያረጋገጡት አቶ መለስ አለም ዝርዝር ማብራሪያ ግን አልሰጡም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።